የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የኦሮሚያ ክልላዊ መንግስት በክልሉ የሚንቀሳቀስ የሽምቅ ተዋጊዎች ጋር መደራደር እንደማይችል መናገሩ ተዘገበ። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። የሰላም ስምምነት ከተካሄደ ወዲህ ከ36 ሺህ ኩንታል በላይ የእርዳታ እህል ወደ ትግራይ መግባቱን የክልሉ የግብርና ገጠር ልማት ቢሮ ገለጠ። የዚህም ዝርዝር ደርሶናል። ከስፍራው የተጠናቀረውን ዘገባ በመጽሔቱ ክፍለ ጊዜ እናሰማለን። ሰኞ ኅዳር 192015 ዓ ም ጤና አስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። የሰዓቱን የዓለም ዜና የሚያሰማን ደረጀ ደስታ፣ የቴክኒክ አቀራባሪዋ ብርሃን ኃይሉ፣ የስርጭት መሐንዲሳችን ደግሞ ሻሆ ጋንግ ቻንግ ነው። ከተቀሩ ባልደረባዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና መልካም ምሽት። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በፕሬዚደንቱ ቤተ መንግሥት አቅራቢያ በሚገኘው ሆቴል ውስጥ ታጣቂዎች ዛሬ ያደረሱት ባሉት ጥቃት የሶማሊያ የደህንነት ሚኒስትርና ምክትል መከላከያ ሚኒስትሩ የቆሰሉ ሲሆን ቢያንስ ሌሎች ሰባት ሰዎች መገደላቸው ተሰማ። ቪላ ሬስ በተባለው ሆቴል ላይ የደረሰው ጥቃት ሁለተኛውን ቀን ያስቆጠረ ሲሆን የጸጥታ ኃይሎች እሁድ ምሽቱን ጥቃት ማድረስ ከጀመሩ የአልሸባብ ቡድን ተዋጊዎች ጋር እየተዋጉ መሆኑ ተነግረዋል። ቪላሬይ ብዙ ጥበቃ ከሚደረግለት ቤተ መንግስትና የጠቅላይ ሚኒስትሩ ጽህፈት ቤት አቅራቢያ የሚገኝ ሲሆን በመንግስት ባለስልጣናት የሚዘወተርና ወደዚህ ስፍራ ለመድረስ የይለፍ ወረቀት የሚያስፈልግ መሆኑ ተመልክተዋል። የሆቴሉ ጥቃት የተከሰተው የሱማሊያ ጦር በሐምሌ ወር በአሸባሪው ቡድን ላይ ዘመቻ ከጀመረ ወዲህ በመቶዎች የሚቆጠሩ የአልሸባብ ታጣቂዎችን መገደላቸውን የፌዴራል መንግስት ባወጀበት ወቅት ነው። በጥቅምት ወር መገባደጃ ላይ በሞቃዲሾ በደረሰ መንታ የቦንብ ጥቃት ቢያንስ አንድ መቶ ሰዎች ተገድለዋል። ለጥቃቱ አልሸባብ ኃላፊነቱን ወስደዋል። በሱዳን ይካሄዳል ያሉትን የጾታ ጥቃት የተቃወሙ የሱዳን ሴቶች ትናንት እሁድ ካርቱም በሚገኘው በተባበሩት መንግስታት ድርጅት ጽህፈት ቤት ፊት ለፊት ተሰልፈዋል። ተቃዋሚዎቹ ግጭት በሚካሄድባቸው የሱዳን አካባቢዎች የተሻለ የሴቶችና ህጻናት ደህንነት ጥበቃ፣ ፍትህና ተጠያቂነት እንዲኖር ጠይቀዋል። ጥቁር የለበሱ በርካታ ሴቶች የታዩበት የተቃውሞ ሰልፍ ላይ የተለያዩ መፈክሮችን ያነገቡት ሴቶች የሱዳን ወታደራዊ አገዛዝ የሴቶችን ደህንነት እንዲጠብቅና ስልጣንን ለህዝብ እንዲመልስ ጠይቀዋል። በጥቅምት ወር ውስጥ በብሉ ናይልና በምዕራብ ኮርዶፋን ግዛቶች እንደገና ባገረሸው የማህበረሰብ ግጭት ቢያንስ 170 ሰዎች የሞቱበትና 300 ደግሞ የቆሰሉበት መሆኑን በሱዳን የሚገኘው የተባበሩት መንግስታት ድርጅት አስታውቋል። በትንሹ 1200 የሚሆኑ ቤተሰቦች መበተናቸውን የገለጸው የመንግስታቱ ድርጅት ባወጣው መግለጫ ሴቶችና ህጻናት ደህንነት እንዲጠበቅ አሳስቧል። ዝርዝሩ በምሽቱ የዜና ትንታኔ ክፍለ ጊዜያችን ይቀርባል። በሊቢያ ዋና ከተማ ትሪፖሊ ትናንት እሁድ የጣለውን ከባድ ዝናብ ተከትሎ የተፈጠረው ጎርፍ ዋና ዋና መንገዶችን ያጥለቀለቀ ሲሆን ትምህርት ቤቶችን ማቋረጡም ተነግረዋል። የትሪፖሊ ደህንነት ኃላፊ ጥንቃቄ እንዲደረግ የመከሩ ሲሆን በጎርፉ ሳቢያ ተሰናክለው የቆሙ ተሽከርካሪዎችን ከመንገድ የማስወገድ ስራዎች የተከናወኑ መሆኑን አስታውቀዋል። በሰዎች ላይ የደረሰው ጉዳት ስለመኖሩ የተነገረ ዘገባ ባይኖርም የአገሪቱ አየር ትንባያ ማዕከል ሰሜናዊ ሊቢያ ከባድ ማዋሀድና ነጎድጓዳማ ዝናብ እንደሚኖር መተንበዩ ተመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ሩሲያ በዚህ ሳምንት ካይሮ ላይ ከዩናይትድ ስቴትስ ጋር ልታደርግ የነበረውን የኒውክሌር ጦር መሳሪያ ንግግር ማራዘሟን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ ሰኞ ባወጣው መግለጫ አመልክተዋል። ስለ ንግግሩ ጊዜ መራዘም በሩሲያም ሆነ በዩናይትድ ስቴትስ በኩል የተሰጠ ምክንያት የለም። ከሁለቱ አገሮች የተውጣጡ ባለስልጣናት እንደ አውሮፓ አቆጣጠር ከህዳር 29 እስከ ታህሳስ 6 ሊነጋገሩ ቀጠሮ ተይዞ እንደነበር ተገልጸዋል። ንግግሩ የኒውክለር ጦር መሳሪያዎችን ቅነሳን በሚመለከት እንደ አውሮፓ አቆጣጠር ከመጋቢት 2020 ጀምሮ በኮቪድ ምክንያት ተቋርጦ የነበረውን ንግግር ለመቀጠል የታሰበ እንደነበርም ተመልክተዋል። ኢራን በተቃዋሚ ሰልፈኞች ላይ እየወሰደችው ነው በተባለው እርምጃ የተባበሩት መንግስታት ድርጅት ያደርገዋል ለተባለው ምርመራ ምንም አይነት ትብብር እንደማይኖራት አስታወቀች። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በተቃዋሚዎች ላይ የሚወስደውን እርምጃ ባለፈው ሐሙስ አውግዞ በተለይም ሴቶችና ህጻናት ላይ የተፈጸመውን ግፍ የሚመለከት ገለልተኛ የሆነ አጣሪ ኮሚሽን አቋቁመዋል። በጀርመንና በአይስላንድ የቀረበውን የውሳኔ ሐሳብ ዩናይትድ ስቴትስን ጨምሮ በርካታ በ25 የአውሮፓ፣ ላቲን አሜሪካ ና እሲያ አገሮች የተደገፈ መሆኑ ተገልጸዋል። ቻይና፣ ፓኪስታን፣ ኩባ፣ ኤርትራ፣ ቬኒዙዌላ ና አርሜኒያ ውሳኔውን የተቃወሙ ሲሆን ሌሎች አስራ ስድስት አገሮች ድምፅ አልሰጡም። የተቃውሞ መነሻ ኢራን ውስጥ ከቤተሰቦቿ ጋር ሳኬዝ ከተባለው ወደ ቴህራን ስትጓዝ በነበረችበት ወቅት ሂጃብን በትክክል አልተከናነብሽም በሚል እንደ አውሮፓ አቆጣጠር መስከረም 13 በኢርሻድ አሳሾች የታሰረችው አሚኒ በፖሊሶች ቁጥጥር ስር እንዳለች በመሞቷ ነው። አሚኒ በፖሊስ ተሽከርካሪ ውስጥ እንዳለች በደረሰባት ድብደባ ጭንቅላቷ ላይ ብዙ ቦታ መቅሰሏን ቤተሰቦቿ ተናግረዋል። በማናቸውም ጊዜ ሊፈነዱ ይችላሉ ከሚባሉት እሳተ ጎሞራዎች ትልቁ የሆነው የሃዋዩ ማኡና ሎአ እሳተ ጎሞራ መፈንዳት መጀመሩ ተነገረ። እሳተ ጎሞራው በአካባቢው ያሉ ነገሮችን ወደ አመድነት ሲቀይር አንዳንዶቹም በአካባቢው እንዲወዳድቁ ማድረጉ ተመልክተዋል። የዩናይትድ ስቴትስ የጂኦሎጂካል ጥናት ፍንዳታው በትልቋ ደሴት ላይ መታየት የጀመረው ትናንት እሁድ ሌሊት መሆኑን አስታውቋል። እሳተ ገሞራው ይደርሳል ተብሎ ከተገመተበት አካባቢ ያልወጣ ባለመሆኑ በአቅራቢያው የሚገኙ የማህበረሰብ አባላትን የማይጎዳ መሆኑን ማዕከሉ አመልክቷል። ይሁን እንጂ ማዕከሉ በማኡና ሎ አካባቢ የሚገኙ ነዋሪዎች ከሳተ ገሞራው ላቫ ፍሰቶች እንዲጠነቀቁ መክረዋል። በቅርቡ በአካባቢው ለደረሰው የመሬት መንቀጥቀጥ ምክንያት የሆነው እንደ ኤሮፓ አቆጣጠር በ1984 ፍንዳታው ከደረሰ ወዲህ ሳይንቲስቶች ሁኔታውን በቅርበት ሲከታተሉት መቆየታቸው ተመልክተዋል። በሜሪላንድ የኤሌክትሪክ ማስተላለፊያ ላይ ከወደቀ አውሮፕላን ሁለት ሰዎች ተረፉ። ዩናይትድ ስቴትስ ሜሪላንድ ክፍለ ግዛት ሞንትጎመሪ ውስጥ ትናንት እሁድ ማምሻው ላይ ሁለት ሰዎችን ይዞ ይጓዝ የነበረ አንድ ትንሽ አውሮፕላን በኤሌክትሪክ ማስተላለፊያ መስመር ላይ በመውደቅ ተጠልፎ በመያዙ በአካባቢው ከፍተኛ የኤሌክትሪክ መቆራረጥ መድረሱ ተነገረ። አውሮፕላን ውስጥ የነበሩ ሰዎች ሌሊቱን ጭምር በተደረገ ጥረት ማውጣት የተቻለ ሲሆን፣ ሁለቱም ሰዎች ከአውሮፕላኑ ወደ ምድር እንዲወርዱ መደረጋቸው ተነግረዋል። የፌዴራል አቪዬሽን ባለስልጣን እንዳስታወቀው ከኒውዮርክ ዋይት ፕሌን የተነሳው አውሮፕላን ሞንትጎምሪ ጌትስበርግ ሲደርስ ከመሬት 30 ሜትር ከፍታ ካለው የኤሌክትሪክ ኃይል ማስተላለፊያ ላይ የወደቀው እሁድ ማምሻው ላይ ለ12 20 ጉዳይ እንደነበር ተመልክተዋል። የሞንትጎምሪ የእሳትና አደጋ መከላከል ቃል አቀባይ በትዊት ገጻቸው ላይ ሁለቱ ሰዎች ከዋሽንግተን የ65 ዓመቱ ፓይለት ፓትሪክ መርክል እና የ66 ዓመቱ መንገደኛ ጃን ዊሊያምስ ከሉዚያና መሆናቸውን አስታውቀዋል። በመጨረሻም የኦስትሪያ ምድር ባቡር ሰራተኞች የስራ ማቆም አድማ አደረጉ። በኦስትሪያ የምድር ባቡር ሰራተኞች አንድ ሚሊዮን መንገደኞችን ጉዞ ማስተጓጎሉ የተነገረለትን የአንድ ቀን የስራ ማቆም አድማ ዛሬ ሰኞ አድርገዋል። በክፍያ ውዝግብ ምክንያት በተጠራው የስራ ማቆም አድማ ሁሉም የባቡር ትራፊክ አገልግሎት እንደሚቋረጥ የሰራተኞቹ ማህበር አስጠንቅቀዋል። አድማው በእቃ ማጓጓዣዎች በክልልና የረዥም ርቀት ጉዞዎችን እንዲሁም በሌሊት መስመሮችም ላይ ተጽዕኖ እንደሚኖረው ተነግረዋል። ጥያቄው ካልተመለሰ አድማው እንደሚቀጥል ያስጠነቀቀው ማህበሩ አድማውን የጠራው ለአምስተኛ ጊዜ የተደረጉ ድርድሮች ባለመሳካታቸው መሆኑን አመልክተዋል። ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓት የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ህዳር 19 2015 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የምሽቱ ዋና አዘጋጅ ሲሆን ግርማ የስቱዲዮ ምስልና ድምፅ አቀናባሪው ጆናታን ወከር ነው። ወደ እለቱ አቢሮ ከመሄዳችን አስቀድሞ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ። የቀዶ ጥገና ውስጥ የአንጎል ቀዶ ጥገና ወይም በሌላ ቀዶ ጥገና ሲያደርጉ አንዳንድ ሐኪሞች ሙዚቃ የሚሰሙ አሉ እና ፕሮፌሰር በንዶክም አንዱ ናቸው። ሌሎች አሉ ሙዚቃ እየሰሙ ቀዶ ጥገና የሚያደርጉ ያ እንግዲህ፣ ቀዶ ጥገና ብቻ ሳይሆን ጽሁፍ ሲጽፉ አንዳንድ ሰዎች የተወሰነ ሙዚቃ ባክግራውንድ መስማትን ይፈልጋሉ፣ እና ይሄ ሰስቴንድ አቴንሽን ማለትም ሀሳብን በረዘመ ሁኔታ ሰብሰብ አድርጎ ለማስቀመጥ ይረዳል። የሙዚቃን አዲስ ፋይዳ የተመለከተ ቅንብር ነው የሰማችኋቸው። ፕሮፌሰር ዮናስ እንዳለገዳ ባሮ የነርቭ ሕክምና ተቋም የአንጎል የነርቭ ሐኪምና ተመራማሪም ናቸው። የሙዚቃ መሣሪያ ተጫዋችነት በህክምናው ቋንቋ በእንግሊዝኛው አጠራር ድሜንሻ በመባል የሚታወቀውን እና በኋለኛው ዕድሜ የሚከሰተውን ወይም ሊከሰተው የሚችል ውስብስብ የአንጎል ህመም በልማድም ከመጃጀት ጋር ይዛመዳል ሊከላከል መቻሉን አስመልክቶ በወጣ አንድ አዲስ የጥናት ዘገባ መነሻነት ከተደረገ ቃለ ምልልስ የተወሰደውን የሰማችሁት። በሁለተኛው አጋማሽ መጀመሪያ በሐኪሙን ይጠይቁ ጠብቋቸው አድማጮች። አሁን በቀጥታ ወደ ዕለቱ አቢይ ርእስ የኦሮሚያ ክልላዊ መንግስት በክልሉ ከሚንቀሳቀስ የሽምቅ ተዋጊ ጋር መደራደር እንደማይችል ገለጠ። አቶ ኃይሉ አዱኛ ዛሬ በክልሉ ፕሬዚዳንት ጽህፈት ቤት ለጋዜጠኞች በሰጡት መግለጫ የኢትዮጵያ መንግስት ኦነግ ሸኔ ሲል በሽብር የፈረጀው ቡድን በክልሉ በርካታ ቦታዎች የጸጥታ ችግሮች መንስኤ ነው ካሉ በኋላ ራሱም በቂ አደረጃጀት ስለሌለው ከቡድኑ ጋር በድርድር ወደ ሰላም መምጣት አስቸጋሪ መሆኑን ተናግረዋል። የኦሮሞ ነጻነት ሰራዊት ቃል አቀባይ በበኩላቸው የክልሉ መንግስት ሀሳብን ያቀረበውን ሀሳብ አጣጥለዋል። ለዝርዝሩ ገልሞ ዳዊት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ዛሬ በክልሉ ስላለው ሁኔታ ለጋዜጠኞች ማብራሪያ ሰጥተዋል። በክልሉ ስላለው የልማት እንቅስቃሴዎችና ሰላምና ደህንነትም የጋዜጣዊ መግለጫው አብይ ጉዳዮች ነበሩ። የኦሮሚያ ብሔራዊ ክልላዊ መንግስት የክልሉን ሰላምና ጸጥታ ለማስጠበቅ ብዙ ስራዎችን እየሰራ ይገኛል። ከነዚህ ስራዎች ውስጥ አንደኛው አሸባሪውን ቡድን የተቀላቀሉ በተሳሳተ መንገድ የተቀላቀሉ ወጣቶች በአባገዳ በአገር ሽማግሌዎች ጥሪ መሰረት ወደ ማህበረሰቡ እንዲመለሱ የማድረግ ስራው አንዱ ሲሆን፣ በሌላ በኩል ደግሞ ማህበረሰቡ ራሱን አደራጅቶ ከጥቃት እንዲከላከል አንድነቱን ጠብቆ የአካባቢውን ሰላምና ደህንነት እንዲያስጠብቅ የተሰራ ሲሆን በሶስተኛ ደረጃ ደግሞ በዚህ በአሸባሪው ቡድን ላይ እርምጃ መውሰድ ነው ማለት ነው። በዚህም በተለያዩ ቦታዎች ይሄ ሽብር ቡድን አርሶ አደሮችን እየገደለ ንብረታቸውን እየዘረፈ ልጆቻቸውን እየደፈረ ቀንደኛ የኦሮሞ ጠላት መሆኑን እያስመሰከረ ህዝቡም እየተዋጋው ይገኛል ማለት ነው። ስለዚህ የኦሮሚያ ብሔራዊ ክልላዊ መንግስት ልክ ትላንት እያደረገ የነበረውን ይህን አሸባሪውን ቡድን የተቀላቀሉ ወጣቶች በሰላም እንዲመለሱ አሁንም ደግሞ ደጋግሞ ጥሪውን ማቅረብ ይወዳል። ለሰላም የተዘረጉ እጆች አሁንም አልተሰበሰቡም። ለሰላም የተከፈተው በር አሁንም አልተዘጋም። መንግስት በኦሮሚያ ክልል ያለውንም ችግር ለምን በሰላም አይፈታውም? ለሚለውም አቶ ሀይሉ ሲመልሱ በአንድም በሌላ ቦታ ተሽሎክልኮ ጥቃት ያደርሳል። የጸጥታ ሁኔታው የጸጥታ አካላት ስምሪትን እያየ ቆሞ የሚታኮስ አይደለም። የጉሬላ ስታይል ነው ማለት ነው የሚከተለው። አንድ እዝም የለውም በአውራጃ የተከፋፈለ ነው። እርስ በርሱ የሚባላ ነው። የወለጋ፣ የሸዋ፣ የጉጂ ብሎ እርስ በርሱ የሚታኮስ አንድ ዓላማ የሌለው መሪ ድርጅት የሌለው ዘራፊ ቡድን ነው የሕዝብ ወገንተኝነት የሌለው በዚህ ደረጃ የሚንቀሳቀሱ ነው። ስለዚህ እንደ መንግስት አንድ ወጣት አደረጃጀት የሌለው እርስ በርሱ የተከፋፈለ የፖለቲካ አጀንዳ የሚያታግለው አጀንዳ የለው ሰላማዊ ሰው አግቶ በሚሊዮን በመቶ ሺዎች የሚቆጠር ብር የሚጠይቅ ነው። ከእንደዚህ አይነት ሽፍታ ጋር የምትነጋገርበት ሁኔታ የለም። እያረግን ያለው ያለው ምንድን ነው? በተሳሳተ መንገድ ይሄን አሸባሪውን ቡድን የተቀላቀሉ ወጣቶች እንዲመለሱ ነው። አቶ ወዳ ተርቢ የኢትዮጵያ መንግስት ሸኔ ሲል በሽብር ለፈረጀው የኦሮሞ ነፃነት ሰራዊት የዓለም አቀፍ ቃል አቀባይ ናቸው። የኦሮሚያ ክልል መንግስት ኃላፊው ስለ ኦሮሞ ነፃነት ሰራዊት የተናገሩት ከእውነት የራቄ ነው ብለውታል። ዋን መንጅር ወቦን ኦገንስስ ቀባ ሴረስ ቀባ ስንች ክንንጎላለ እንዲህ ይላሉ አቶ ውዳ። ይህ የሌለ ነገር ነው። የኦሮሞ ነጻነት ሰራዊት አመራር የምመራበት ህግም አለው። ይህን የመንግስቱ ስርዓት ያውቀዋል። ያስቸገራቸው ነገር ምናልባት ከዚህ በፊት የኦሮሞ ነጻነት ሰራዊትን በሽብር ፈርጆ በኋላ ላይ መጥተው ለድርድር መቀመጡ ነው። በተለይ ከህወት ጋር ድርድር ከተቀመጡ በኋላ ከእኛ ጋር ድርድር የማይቀመጡበት ሰበብ አጡ። ለዚህ ነው ይህን አዲስ ምክንያት ይዘው ብቅ ያሉት። አሁን በዚህ ስርዓት ላይ ከተለያዩ ዓለም አቀፍ ተቋማት ጭምር በኦሮሚያ ክልል ያለው ችግር እንዲፈታ ጫና እየደረሰበት ነው። ለዚህም እኛ የኦሮሚያ ህዝብ ጥያቄ ምላሽ እስኪያገኝ ትግላችን ይቀጥላል ብለዋል። በምላሻቸው የኦሮሞ ነፃነት ሰራዊት ዓለም አቀፍ ቃል አቀባዩ ኦዳ ተርቢ ከዚህ በፊት መንግስት በቀጥታም ሆነ በተዘዋዋሪ ከድርጅታቸው ጋር እንዳልተደራደረም ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ አመሰግናለሁ ገልሞ። ክቡራትና ክቡራን አድማጮች ወደ ተከታዩ የመጽሔት ርዕስ ስንሻገር ወደ ትግራይ ይወስደናል። የሰላም ስምምነቱ ከተደረሰ ወዲህ ከ36 ሺህ ኩንታል በላይ የእርዳታ እህል ወደ ትግራይ መግባቱን የክልሉ የግብርናና የገጠር ልማት ቢሮ ገለጠ። ወደ ክልሉ የገባው እርዳታ በጣም አነስተኛ ነው ያሉት የቢሮ ኃላፊ ዶክተር አትንኩት መዝገቡ አሁንም በፍጥነት ሰብአዊ እርዳታ መግባት አለበት ነው ያሉት። ሙሉጌታ ጽብሀ በጉዳዩ ላይ ክትትል አድርጎ ተከታዩን አድርሶናል። የትግራይ ክልል የግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት መዝገቡ የሰላም ስምምነቱ ከተፈረመ ወዲህ ስላለው የሰብአዊ እርዳታ ሁኔታ አስመልክቶ ለመገናኛ ብዙሃን መግለጫ ሰጥተዋል። ካለፈው ነሐሴ ወር ጀምሮ ጦርነቱ ዳግም ካገረሸ ወዲህ አንድ ነጥብ ሁለት ሚሊዮን አዲስ ተፈናቃዮች አሉ ብለዋል። በክልሉ ከአንድ ጊዜ እስከ አምስት ጊዜ የተፈናቀሉ ዜጎች አሉ ሲሉም ተናግረዋል። በክልሉ የባንክ አገልግሎትና የንግድ እንቅስቃሴ አለመኖር እንዲሁም የመንግስት በሰራተኞችና በጥሮታ የሚተዳደሩ ሰዎች ሳይከፈላቸው አንድ አመት ከስድስት ወር በማለፉ በክልሉ የሰብአዊ ቀውሱ መባባሱ ተናግረዋል። በአሁኑ ጊዜ በክልሉ ያሉ የሰብአዊ ድጋፍ ሰጪ ሰራተኞች ጭምር እርዳታ ተቀባይ የሆነበት ሁኔታ ተፈጥሯል ሲሉ ዶክተር አትንኩት ገልጸዋል። የሰላም ስምምነቱ ከተካሄደ ወዲህ ወደ ክልሉ በአራት አቅጣጫ እርዳታ መግባት መጀመሩ ተስፋ ሰጪ ነው ሲሉ ኃላፊው ተናግረዋል። እዚህም አራቱን ኮሪደሮች እንዲሰሩ መግባባት ተፈጥሮ አንደኛው በጎንደር ሑመራ ወደ ሸራሮ አካባቢ፣ ሌላኛው በጎንደር ደባርቅ፣ ማይጸብሪ፣ ሽሬ፣ ሶስተኛው ደግሞ በኮምቦልቻ ወደ አላማጣ ራያ አዘቦ ኮረም አካባቢ አራተኛው የሰመራ በዓላ መቀለ ብዙ ቦታ የሚሸፍነው ማለት ነው። ስለዚህ በዚህ በአራት አቅጣጫ በአንዴ ቢገባ ችግሩ በተቻለ መጠን መቅረፍ ይቻላል በሚል ነው። ስለዚህ አራቱ ኮሪደር መከፈቱ በጣም ጥሩ ነው። ምንም ነገር እንከንን ሳያጋጥም አራቱ ኮሪደሮች የተወሰኑ መኪኖች መጥተዋል። መምጣታቸው ትልቅ ብስራት ነው ሰላም ስለሆነ ስምምነቱ ከተፈጸመ ወዲህ እስካሁን ከ3600 ኩንታል በላይ የምግብ እርዳታ ገብተዋል ያሉት ኃላፊው፣ ይህ ግን በክልሉ ካለ የአስቸኳይ ምግብ ፍላጎት አንጻር በጣም ትንሽ ነው ብለዋል። ወደ ትግራይ የገቡ ወደ 3600 ሜትሪክ ቶን መጥቷል። ይህኛው ትግራይ ከሚያስፈልገው መጠን ጋር ምንም የሚመጣጠን አይደለም። 65 ሚሊየን ታጋዣ አለን ብለን ስናስብ ወደ 17 ሺ ሜትሪክ ቶን ነው የሚያስፈልገው። ስለዚህ በፍጥነት እንቅፋት ሳይፈጠር የእርዳታ መኪኖች በፍጥነት እንዲገቡ ሁሉም ጥረት መደረግ አለበት። ሁለት ነዳጅ የጫኑ መኪኖች ወደ ክልሉ መግባታቸው ኃላፊው አረጋግጠዋል። በየቀኑ የምግብ እርዳታ ቶሎ በማስገባት በአሁኑ ጊዜ እየሞቱ ያሉ ሕፃናትና እናቶች ቁጥር ለመቀነስ መሰራት አለበትም ብለዋል። ወደ ትግራይ ለሚጓዙ የእርዳታ ተሽከርካሪዎች ፍቃድ አሰጣጥ ስርዓቱ በሶስት ቀን ይጠናቀቅ የነበረ ወደ አንድ ቀን በማውረድ ለማፋጠን የሚደረግ በበጎ የሚታይ ነው ብለዋል ኃላፊው ብዙ እልቂት የተፈጸመበትና በአለም አቀፍ ማህበረሰብ የአገሪቱ ምስል ያጠለሸ ጦርነት ነው እየተካሄደው ያሉት ዶክተር አትንኩት ሆኖም አሁንም የተደረሰው የሰላም ስምምነት ከቀውስ ለመውጣት ተስፋ የተጣለበት ነው ብለዋል ከለጋሽ ድርጅቶች ከሚደረግ ድጋፍ በተጨማሪ ከመንግስት የፌዴራል ተቋማትም ድጋፍ ሊደረግ ይገባል ብለዋል ዶክተር አትንኩት መዝገቡ መግለጫ ሲሰጡ የኢትዮጵያና የክልሉ ሰንደቅ ዓላማ ቀኝና እግራቸው አቅጣጫ አድርገው ነው የሰጡት። ይህ ጦርነቱ ከተጀመረ ወዲህ ዶክተር ደብረጽዮን ገብረ ሚካኤል በመጀመሪያው ጦርነት ሳምንታት ካደረጉት በኋላ ባለፉት ሁለት ዓመታት የመጀመሪያው የክልሉ ባለስልጣን ናቸው የኢትዮጵያ ሰንደቅ ዓላማ አስቀምጠው መግለጫ የሰጡት ዶክተር አትንኩት። በሌላ በኩል በኢትዮጵያ የሚገኙ የተባበሩት መንግስታት ተቋማት ኃላፊዎችና ተወካዮች ባለፈው አርብ ህዳር 16 2015 ዓ ም በመቀለ ከተማ ጉብኝት አድርገዋል። በኢትዮጵያ የተባበሩት መንግስታት የእርዳታ ማስተባበሪያ ጽህፈት ቤት ኃላፊ ካትሪን ካሳንጋ ያስተባበሩት ጉብኝት ነበር። ኃላፊዋ የሰላም ስምምነት በእርዳታ ሰጪ ተቋማት ትልቅ መነሳሳት ያሳደረ ነው ብለዋል። በመቀለ ያደረጉት ጉብኝትም የሰብአዊ እርዳታ ስራውን ለማቀላጠፍ መሆኑ ተናግረዋል። በመቀለ አይደር ሪፈራል ሆስፒታል ጉብኝት ማድረጋቸውና የሆስፒታሉ ሰራተኞች የአቅርቦት እጥረት እያለ ታካሚዎች ለማገዝ የሚያደርጉት ጥረት የሚደነቅ ነው ሲሉ ኃላፊዋ ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽበሃ መቀለም አመሰግናለሁ ሙሉጌታ። ተከታዩ ርዕስ ደግሞ ወደ ሶማሊያና ወደ ኦሮሚያ ክልሎች ወሰን አካባቢ ይወስድናል። በኦሮሚያ ክልል ባሌ ዞንና በሶማሌ ክልል ሊበን ዞን የሚገኙ የጉራ ዳሞሌ ወረዳዎች ወሰን ዙሪያ በተፈጠረው ዝግብ መነሻነት ከ14,000 በላይ ዜጎች የተፈናቀሉበትና በርካቶችም ሕይወታቸውን ያጡበት ወራት የሚያስቆጠረው ዝግብ በዘላቂነት እንዲፈታ የሚያስችል ስምምነት ተደረሰ ነው የሚለው የሁለቱ ክልሎች ምክትል አስተዳዳሪዎችና የአገር ሽማግሌዎች የተሳተፉበት የሰላምና የልማት ጉባኤ መካሄዱን ጠቅሶ በጉባኤው ካለፈው መጋቢት ወር ጀምሮ እስከ መስከረም ድረስ ያዝለቀቅ ያደረገ የቆየውን ግጭት በዘላቂነት ለመፍታት መደላድል የሚሆኑ የመፍትሄ ሀሳቦች ላይ ከስምምነት ተደርሰዋል ይለናል አዲስ ቸኮል በተከታዩ ዘገባው። በ1999 ዓ ም የተካሄደውን ህዝብ ውሳኔ ተከትሎ በጉራ ዳሞሌ ወረዳ ወሰን ላይ የተደረገው ልጥ በፈጠረው አለመግባባት በኦሮሚያ ክልል የባሌ ዞን ና በሶማሌ ክልል የሊባን ዞን ውስጥ የሚገኙ የጉራ ዳሞሌ ወረዳዎች ተደጋጋሚ ግጭቶችን አስተናግደዋል። ካለፈው መጋቢት ጀምሮ እንዳገረሸ በተነገረለት ና በርካቶችን ለሞት ለመፈናቀል ና ለንብረት ውድመት የዳረገው ግጭት በዘላቂነት እንዲፈታ ከመግባባት ላይ መደረሱን የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊው አቶ አብዱልቃድር ረሽድ አስታውቀዋል። የቢሮ ኃላፊው በተለይ ለአሜሪካ ድምፅ እንዳስታወቁት የሃይማኖት አባቶች የጎሳ መሪዎች፣ እንዲሁም በሁለቱም የክልል ምክትል ርዕሰ መስተዳድሮች የተመሩ የሁለቱ ክልል ከፍተኛ አመራሮች የተሳተፉበት የሰላምና የልማት ጉባኤ መካሄዱን ገልጸዋል። በእርሻ በጊጦዎች እንደዚሁም በአዲስ መንደር ማሰባሰብ የአስተዳደራዊ ወሰን የመሬት አቀማመጡ ጂኦግራፊም ችግር ስለነበር ማህበረሰቡ ህዝባቡ ቆይቶ የቆየም ነው። አሁን የተፈጠረ ሳይሆን ላለፉት ሀያ እስከ ሀያ አምስት ዓመታት የቆየ ግጭት ነበር። አሁን ያው በሰላም ተጠናቆ ማህበረሰቡ፣ የአገር ሽማግሌዎች፣ የሃይማኖት አባቶች እንደዚሁም መላው የዛ አካባቢ ተወላጆች ተሳትፎ መንግስትን ጥረት አድርጎ ሙሉ ለሙሉ አልቋል ለማለት ይቻላል። በጉባኤም የወሰን ችግሩ በፌዴራል መንግስት ዘላቂ መፍትሄ እስከሚያገኝ ድረስ በአካባቢው ግጭት እንዳይኖር የሚያስችሉ እርምጃዎች እንደሚወሰዱ ከመግባባት ላይ ተደርሷል ብለዋል። ለበርካታ ወራት ያዝ ለቀቅ እያደረገ ከቀጠለው ግጭት ጀርባ እጃቸው አለበት የተባሉ የወረዳ አመራሮችም ከኃላፊነት እንዲነሱ መደረጉን አቶ አብዱልቃድር ሽ እንዳስታውቀዋል። ሰላም እንዲኖር ማንኛውንም ዜጋ ያለበት ሰላም እንዲያገኝ መንገድ ክፍት እንደሆን መንገድ ተዘጋግቶ ነበር ለማህበረሰቡ እንቅስቃሴ እንዳያደርግ እንዳይቀላቀል መንገዶች ተዘግቶ ነበር እና መንገዶቹ እንዲከፍት ጠመንጃ የያዘ ሰው እዛ አካባቢ እንዳይታይ፣ ለምን ማህበረሰቡ ሞራሊም በኋላ ችግርም ተፈጥሮ ስለነበር ሌላ ችግር እንዳይፈጥር ጠመንጃ የያዘው እንዳይታይ እዛ አካባቢ ሌላው ተፈናቃይ ወደ ቀዩ እንዲመለስ፣ እዛ በተመለሰበት ቦታ እርዳታ እንዲያገኝ፣ ሌላ የመሬት ጥያቄ ካለ ወይ የወሰን ጥያቄ ካለ በፌዴራል መንግስት እስኪፈታ ድረስ ሁሉም ባለበት እንዲቆይና ሌላ ችግር እንዳይባባስ የመሬት መስፋፋት እንደዚሁም የአድር የአዲስ ሰፈራ እንዳይካሄድ ነው ለአመራር መመሪያ የተሰጠው። እርምጃም ወስደናል። አመራር ላይ እዛ አካባቢ ማህበረሰብ ሲያጋጩ የነበሩ አመራሮች በሁለቱም በኩል አጠቃላይ የወረዳውን አመራር እርምጃ ተወስዶባቸው አዲስ አመራር ነው የጀመረው። በጉባኤ ላይ ተገኝተው ከነበሩት የኦሮሚያ ክልል አመራሮች መካከል የሰላምና ጸጥታ ቢሮ ምክትል ኃላፊው አቶ ኃይሌ ጉርሜሳ ለማናገር ያደረግነው ተደጋጋሚ ጥረት አልተሳካም። ባለፈው ነሐሴ ወር አናገርናቸው ናቸው የነበሩት የባሌ ዞን አደጋ መከላከል ወይም ቡሳ ጎነፋ ቢሮ ኃላፊ አቶ ወንድማገ ከበደ ከሶማሌ ክልል የመንግስቱ ታጣቂዎች በመሸሽ ከ1400 በላይ ሰዎች ተፈናቅለው በጊዜ መጠለያ እንደሚገኙ አስታውቀው ነበር። የግጭቱ መስም የመሬት ማስፋፋት ፍላጎት እንደሆነ ነበር የነገሩን። በወቅቱ የአሜሪካ ድምጽ ያናገራቸው በሶማሌ ክልል የሊበን ዞን ጸጥታ ኃላፊው አቶ መሐመድ አብዲም የሶማሌ ክልል ተጠቂ እንጂ አጥቂ ያለመሆኑን በዚህም ከ18 በላይ ሰዎች እንደተገደሉና በርካታ ቤቶችም እንደተቃጥሉ አስታውቀው ነበር። ከወር በፊትም ተመሳሳይ ግጭት ተከስቶ ታሳይ የሰው ህይወት መጥፋትና የንብረት ውድመት ተከስቶ ነበር። ባለፈው ቅዳሜ የተደረሰውን መግባባት ተከትሎ በግጭቶቹ ተፈናቅለው የነበሩ ወደ ነበሩበት እንዲመለሱና የወደሙ መሰረት ልማቶችም እንዲጠገኑ እንደሚደረግ አቶ አብድርቃድር አስታውቀዋል። ማህበረሰቡ ተፈናቅሎ ነበር። ብዙ ንብረት ወድሟል። ብዙ ቤቶች ተቃጥሎ ነበር። ነገር ግን ያ ሁሉ ማህበረሰቡ ሰፊ ጊዜ አወያይተን አስቀምጠን ብዙ የሰላም ኮንፈረንሶች አዘጋጅተን ሁሉም በነበረበት ተመልሷል ለማለት ይቻላል። አሁን ተፈናቃዮቹ ንብረታቸው ቢወድምም መሰረት መሰረተ ልማት ቢወድምም እዛ አካባቢ መንግስት መሰረተ ልማቱን ድጋሜ ጥገና እንዲያደርግና ማህበረሰቡ ያልተፈናቀለው ተፈናቃዩን እንዲያግዝ በማድረግ ብዙ ነገሮች አሁን እየተከናወኑ ይገኛሉ። በጉራዳሙላ የሚኖሩ ህዝቦች ኦሮሞና ሶማሌ ተብሎ የሚከፋፈሉ ሳይሆኑ አንድ ህዝብ ናቸው የሚሉት አቶ አብዱር ቃድ ረሺድ ይህንን አንድነታቸውን አጠናክረው በሰላም እንዲቀጥሉ ማድረግ ከሁሉም ይጠበቃል ብለዋል። ከኦሮሚያ ክልል የመንግስት ኮሚኒኬሽንና የሰላምና ጸጥታ ቢሮዎች በጉዳዩ ላይ ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮን ከድሬዳዋ። አመሰግናለሁ አዲስ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ወደ ዓለም አቀፍ ርዕሶች ነው የምናመራው። ወዲህ ወደ ዋሽንግተን ይመልሰናል። የባይደን አስተዳደር ለዩክሬን የ37 ቢሊዮን ዶላር እርዳታ እቅድ አሰናድቷል። በዩናይትድ ስቴትስ የሪፐብሊካኖች አብላጫ መቀመጫ የሚይዙበት አዲሱ የተወካዮች ምክር ቤት በመጪው ወር ጥር ላይ ስራ ይጀምራል። የባይደን አስተዳደርም ያ ከመሆኑ አስቀድሞ በቀጣዮቹ ሳምንታት ውስጥ ለዩክሬን የ37 ቢሊዮን ዶላር እርዳታ ለማስፈቀድ በመንቀሳቀስ ላይ ነው። የአሜሪካ ድምጿ ሚሼል ኩዊንስ ከሳን ፍራንሲስኮ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅት ታየ እንደሚከትለው ታቀርበዋለች። አዲሱ ምክር ቤት በጥር ወር ስራውን ሲጀምር በጠባቢ ድምፅ ብልጫ አብላጫ መቀመጫ ከሚይዘው ከሪፐብሊካን ፓርቲው መሪዎች መካከል አንዳንዶቹ በፕሬዚደንት ባይደን አስተዳደር የተሰናዳውን የዩክሬን እርዳታ እቅድ አጥብቀው እንደሚፈትሹት ከወዲሁ እየተናገሩ ነው። የተወካዮች ምክር ቤቱ የውጭ ጉዳዮች ኮሚቴ አንጋፋ አባል የሆኑት የቴክሳሱ ሪፐብሊካን ማይክል መካል ለኤቢሲ ቴሌቪዥን በሰጡት ቃል እንዲህ ብለዋል። በበለጠ ቁጥጥር፣ ግልጽነትና ተጠያቂነት የምንይዘው ጉዳይ ይሆናል። ዝም ብለን ያው የፈልጋችሁትን ስጡ ብለን ቼክ አንሰጥም። ከአሁን ቀደም ለዩክሬን የተሰጡ እርዳታዎች ከሁለቱም ፓርቲዎች ሰፊ ድጋፍ አግኝተው መፈቀዳቸው የሚታወስ ነው። አሁን የባይደን አስተዳደር ጦርነት ላይ ላለችው ለዩክሬን ለቀጣዮቹ ጥቂት ወራት ለወታደራዊ እና ለሌላውም ወጪዋ የሚሆን የ37 ቢሊዮን ዶላር አስቸኳይ እርዳታ እንዲፈቀድ ይፈልጋል። 21.7 ቢሊዮን ዶላሩ ለወታደራዊ ለደህንነትና ለሌላም መከላከያ ንክ ድጋፍ የሚውል ሲሆን 14.5 ቢሊዮን ዶላሩ ደግሞ ለሰብአዊ እርዳታ እና ለመንግስታዊ ወጪዎቿ የታለመ መሆኑን የባይደን አስተዳደር አመልክቷል። የአስተዳደሩ የብሔራዊ ጸጥታ አማካሪ ጄክ ሰለቨን በቅርቡ ወደ ዩክሬን በተጓዙበት ጊዜ የዩናይትድ ስቴትስን ድጋፍ እንዲህ ሲሉ ነበረ በድጋሚ ያረጋገጡት። ዩናይትድ ስቴትስ በዚህ ጦርነት እስከ መጨረሻው ከዩክሬን ጎን ትቆማለች። ማወላወል፣ መሰላቸት፣ ማፈግፈግ የሚባል ነገር አይኖርም። መርዳታችንን እንቀጥላለን። በእርግጥ በሁለቱም ፓርቲዎች ውስጥ ለዩክሬን የሚሰጠውን ድጋፍ የሚቃወሙ የተወሰኑ አባላት አሉ። የእርዳታው መጠን በዛ። በእውነትስ እርዳታው በሙሉ ችግር ላይ ላለችው ሀገር ይደርሳል ወይ የባይደን አስተዳደርስ የእርዳታው ገንዘብ በትክክል መድረሱን ይከታተላል ወይ የሚል ጥያቄ በማንሳት ተቃውሞ ያሰሙ ሪፐብሊካኖች አሉ የቴክሳሱ ሪፐብሊካን ማይክል መካል ሲናገሩ ተጠያቂነትና ለአሜሪካ ህዝብ ግልጽነት ባለው መንገድ ነው የምንይዘው የሚሰጠው የአሜሪካውያን ግብር ከፋዮች ገንዘብ ነውና ይህ ሲባል የዩክሬን ሕዝብ ለያዘው ውጊያ ድጋፋችን ይቀንሳል ማለት ነው አይደለም። ግን ኃላፊነት በተሞላበት መንገድ ነው የምናደርገው። ይህ በዚህ እንዳለ የዩክሬን ባለስልጣናት እንዳስታወቁት በምስራቃዊና በደቡባዊ ዩክሬን በርካታ አካባቢዎች በሩሲያ ድብደባ ምክንያት የተቋረጠውን የኤሌክትሪክ ኃይል መስመር የመጠገን ስራ ተጀምረዋል። ቆንጂት ታየን አመሰግናለው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የስቱዲዮ ሰዓታችን አሁን ከምሽቱ ሶስት ሰዓት ከ ሰላሳ አንድ መሆኑን ያመለክታል። ቀደም ብዬ የምስልና ድምፅ አቀናባሪዎቻችን ሳላስተዋውቅ ዘልያለው። ግርማ ደገፋና ሲሳይ አሸናፊ እንደ ወትረው ሁሉ ድምፅና ስዕሎችን ሲያቀናብሩልን አምሽተዋል። እናመሰግናለን። አድማጮች አሁን በቀጥታ ለዚህ ክፍል ቀዳሚ ወደሆነው ቅንብር ነው መወስዳችሁ፣ ሐኪሞን ይጠይቁ ሐኪሙን ይጠይቁ። ለምሽቱ በመጠኑ ዘና ሳያደርጋችሁ የማይቀር መረጃውን ተስፋ የሚሰጥ የሚመስል ዝግጅት ነው ይዘው የቀረበው። የሙዚቃ መሳሪያ መጫወት የግድ የተራቀቀ ሙዚቀኛ መሆንን ሳይጨምር ብቻ የሙዚቃ መሳሪያ መጫወት በኋለኛው ዕድሜ ሊከሰት የሚችለውንና በሕክምናው ቋንቋ በእንግሊዝኛው አጠራር ዲሜንሽያ በመባል የሚታወቀውን የትውስታና የማገናዘብ ችሎታን ጨምሮ እኚህን የሚያሳጣና የሰብእና ሁከትም የሚያስከትል የአንጎል ህመም ውስብስብ የአንጎል ህመሞች ናቸው። መከላከል መቻሉን አስመልክቶ የወጣ ሳይንሳዊ ጥናት ውጤት ነው። ከዚህ ቀደም ሙዚቃ ያለበት ሆን ተብሎ ሙዚቃ የሚጫወቱና የሚያጫወቱበት ቤት ሙዚቃ ከማይዘወተርበት ቤት እንደምን ይለያል ስንል ሙዚቃ ቀልብን ከማዝናናት ውጥረትን ከማርገብ ባሻገር የሚኖረውን ጠቃሚ ፋይዳዎች በዝርዝር ያቀረበ ፕሮግራም አቅርበን ነበር። ዛሬ ታዲያ የተጫዋቾቹ ተራ ነው። የዚህን ትንታኔ የሚሰጡን ቀደም ብዬ በመግቢያችን ያስተዋወቅኳቸው ፕሮፌሰር ዮናስ እንዳለገዳ የአእምሮና የአንጎል ሐኪምና ተመራማሪ ናቸው። ወደ ምልልሳችን ይውሰዳቸው። ይህ የጥናት ግኝት ከቀድሞ የሙያ አጋሮቹ አንዱ የሜዮ ክሊኒኩ የነርቭ ቀዶ ሕክምና ትምህርት ክፍል ኃላፊ ዶክተር በርናርድ ቤንዶክ አንጎል ከሚያከናውናቸው የረቀቁ ስራዎች አንዱ ያሉትን የሙዚቃ መሳሪያ የመጫወት ትሩፋት ሲያስረዱ በአንጎል ውስጥ አዳዲስ የነርቮች ግንኙነት እንዲፈጠርና አንዳንድ ግንኙነቶች ደግሞ እንዲሻሻሉ ማገዙን ያስረዳሉ። ሰዎች የተለያዩ ቋንቋዎችን የመናገር ክሎታችንን ባዳበርን መጠን ለዚህ ቀደም ብለ ላነሳ ነው። የተለያዩ የአንጎል አሰራሮችን መታወክ የሚታይበት ሁኔታ እንዲቀንስ ያግዛል ሲሉ ይተነትናሉ። እንዴት ነው የሙዚቃ መሳሪያ መጫወት ይህን ሀል የተለየ ጠቀሜታ ሊያመጣ የቻለው ከጠቅላላ ጥያቄ ብንነሳ? ፕሮፌሰር ዮናስ እሺ፣ አመሰግናለሁ። በአጋጣሚ አውቃቸዋለሁ። ፕሮፌሰር በንዶክ የአንጎል ቀዶ ጥገና ሐኪም ናቸው። እና በአጋጣሚ ደግሞ እሳቸው ሲቀጠሩ አፈላላጊ ኮሚቴው ውስጥ የምርምር ክፍልን በመወከል እኔ ነበርኩ የነበርኩት እና እና ስለ እሳቸው ስራ ቃለው በእርግጥ ጥሩ ነገር ነው የተናገሩት። የእሳቸው ምርምር እዚህ ላይ በአተኩርም የተናገሩት ነገር በሳይንስ ላይ የተመሰረተ ነው። የእኛም የጥናት ቡድን ይህን ነገር አጥንቶታል እና ይሄ ደሜንሽያ ወይም የመጃጃት በሽታ ማለትም አንጎል ውስጥ ያሉ የነርቭ ሴሎች የአንዳንድ ሰዎች እያረጁ ሲሄዱ በጣም በተፋጠነ ሁኔታ እየቀጨጩ እና እየሞቱ ይሄዳሉ። ያ እንግዲህ መጀመሪያ ደመንሻ፣ ከደመንሻ በፊትም ደግሞ ቅድመ ደመንሻ ማይል ኮግኒቲቭ ኢምፔርመንት ኤምሲአይ የሚባላል። እሱ ልዩነቱ ከደመንሻ እንግዲህ ኤምሲአይ የሚባለው ግለሰቡ ስራውን ማስራት ይችላል። ቤት ውስጥ መንቀሳቀስ ይችላል ስራውንም ማከናወን ይችላል፣ ወይንም ልብሱን መቀየር የተለያየ ነገር ማድረግ ይችላል። ነገር ግን ግለሰቡ የተወሰኑ ችግሮች ኤግዜክቲቭ ፋንክሽን እቅድ ማውጣት እቅዱን ስራ ላይ ማዋል መቸገር፣ ወይም የሾርተር ሜሞሪ የትላንትና አሁን የትላንት ወዲያውን ማስታወስ አለመቻል፣ ለምሳሌ አውሮፕላን ተሳፍሮ ከዲሲ ኒውዮርክ መሄድ ካለበት ያንን መርሳት። እንዲህ አይነት ችግር ግን እንደ መጃጃትን ደግሞ ያልጠና ልክ ነው። ራሳቸውን መንከባከብ ይችላሉ። ግን እንዳይ ግን ኤምሲያ የሚባለው ደመንሻ ቀጥሎ የሚመጣ ነው። ሰው ደመንሻ ወይም መጃጃት ሲይዘው እንግዲህ ልብስም ለመልበስ በመጨረሻ ላይ እንዲያውም ራሱንም ለመመድ አይችልም። ማገናዘብ ችሎታቸውን የማሰላሰል አቅማቸውን ያሳጣቸዋል። ማንነትን ያውጣሉ። ምክንያቱም አንጎል ግንባራችን ውስጥ የአንድ ሰው ማንነቱን ክሌ ነኝ እንዲህ አይነት ሰው ነኝ የሚለውን ነገር ሰልፍ ማለትም ራስነት፣ ማንነትን እንድናውቅ የሚያደርጉ የነርቭ ሴሎች አሉ። እነዚህ ነርቭ ሴሎች ተጨባጭ ናቸው፣ የሚታይ በእጅ የሚነኩ የሚዳሰሱ ናቸው። እነሱ ሲጫጩ ግለሰቡ ማንነቱንም እያጣ ይሄዳል እና ይሄ ሙዚቃ መሳሪያ ይሄንን ችግር ለጋ ሊቀንስ ይችላል የሚል ከአስራ አመት በፊት ጽፈናል። እንደገና ከአምስት አመት በፊትን ጥናት አድርገን ጽፈናል። ፕሮፌሰር ቤንዶግ የተናገሩት ሙዚቃ መሳሪያ የመጃጀት በሽታውን እንዴት አድርገ ነው ሊከላከል የሚችለው፣ እሱ ላይ ነው አስተያየት የሰጠ መልካም። ፕሮፌሰር ዮናስ ቀደም ያለውን የእናንተን ጥናት ገፋ አድርገን እንድንመለከት ፈልጋለሁ። ከዚያ በፊት ግን ፕሮፌሰር ቤንዶግ ከተናገሩት በጣም በተለየ ስሜት የሚታይ ጥያቄ የሚጋብዝ አንድ ጭብጥ እናንሳ። እጅግ የረቀቀውን የአንጎል ቀዶ ሕክምና ስራቸውን በሚያካሄዱበት ወቅት ሙዚቃ አጋዣቸው መሆኑን የሚናገሩት ዶክተር ቤንዶግ የአንጎልን ውስጣዊ ገጽታ የተሻለ ለማጤንና የአንጎል ቀዶ ሕክምና ስራንም ደህንነት ለማረጋገጥ እንደሚረዳ ያስረዳሉ። እንዴት ነው ይህ የሚሆነው? እስኪ አሁን ደግሞ ይህ ሊሆን የቻለበትም በመጠኑ ያብራሩልን። የቀዶ ጥገና ውስጥ የአንጎል ቀዶ ጥገናም ወይም በሌላ ቀዶ ጥገና ሲያደርጉ አንዳንድ ሐኪሞች ሙዚቃ የሚሰሙ አሉ እና ፕሮፌሰር በንዶክም አንዳቸው ናቸው። ሌላም ፕሮፌሰር ማሌሎች የማውቃቸውም አሉ ሙዚቃ እየሰሙ ቀዶ ጥገና የሚያደርጉ ያ እንግዲህ ሀሳብን ሰብሰብ ለማድረግ ስለሚያስችል ነው። ቀዶ ጥገና ብቻ ሳይሆን ጽሑፍ ሲጽፉ አንዳንድ ሰዎች የተወሰነ ሙዚቃ ባክግራውንድ መስማትን ይፈልጉ አሉ እና ይሄ እንግዲህ ሰስቴንድ አቴንሽን ማለትም ሀሳብን ለብዙ ጊዜ በረዘመ ሁኔታ ሰብሰብ አድርጎ ለማስቀመጥ ይረዳል። ሙዚቃ እንግዲህ በእንግሊዝኛው ኤግዜኪቲቭ ፋንክሽን የምንለውን ነገር ለሱ ሊጠቅም ይችላል። ይሄን እንዴት ነው ሊጠቅም የሚችለው? ባለው ሶስት ነገሮች አሉ። አንጎል ውስጥ የነርቭ ሴሎችን እንዲነቃቃ የሚያደርግ አንደኛው፣ ሜንታል አክቲቪቲ ማለትም እንደ ሙዚቃ ስማት አይነት ነገሮች፣ ሁለተኛው፣ በፊዚካል አክቲቪቲ አካል እንቅስቃሴ፣ ሶስተኛው፣ አሁን ፕሮፌሰር ማርክ ማትሰል ያገኙት ደግሞ እሳቸው ጥናት ልክ እንደ ሙዚቃ መሳሪያ እንደ አካል እንቅስቃሴው ደግሞ ነርቭ ሴሎች እንዲራቡ እንዲባዙ የሚያደርገው ሌላ ሶስተኛው በሳቸው ባደረጉት ጥናት ሰዎችም ላይ እንስሳት ላይ አስራ ስድስት ሰዓት ምግብ ሳይበሉ ስምንት ሰዓት እየበሉ የተለያየ ፕሮቶኮል አለ። አንዱ ምንድን ነው? ለአምስት ቀን የተለመደው በቀን ሶስት ይበላል። ሁለቷን ቀን ግን ለአስራ ስድስት ሰዓት ከመሽቱ አስራ ሁለት ሰዓት በኛ ሲክስ ፒኤም ከበላ አንድ ሰው እራቱን በሚቀጥለው ቀን ቁርሱን ወይም ሰውን የሚበላው እኩለ ቀን ላይ በእራትና በእኩለ ቀን መሀል ባለው ጊዜ ውስጥ በእንግሊዝኛው አጠራር ሜታቦሊክ ስዊች የሚባል ነገር አለ። በዚያን ጊዜ የሚለቀቁ ኬሚካሎች አሉ። ያ አንዱ ኬሚካል ቢዲኤንኤፍ ይባላል ስሙ ይርጋ ጨፌ ብልን ነው ይችላል ያ ኬሚካል የሚረጨው አንጎል ውስጥ ያሉ በተለይ የማስታወስ ስራ የሚሰራ ሲኤዋን የሚባል የአንጎል ክፍል አለ እዛ ውስጥ ያሉትን ስቴም ሴሎች ዝም ብሎ የሚራቡ ናቸው እነሱን ወደ ነርቭነት እንዲቀየሩ ይቆሰቁሳቸዋል እና ለዚህ ነው የአካል እንቅስቃሴ የሙዚቃ መሳሪያ በዚህ ጋር መሳሪያ ብቻ አይደለም። ይሄ ራሱ በክሮሽ ስራ ይሄ ሚቲንግ ኩይልቲንግ የሚለት በጠራጆቹ እንደዚህ አይነት ሀገሮች በሙሉ አንጎል ውስጥ እነዛን የነርፍ ሰሎች እንዲንቀሳቀሱ የሚያደርጉ ናቸው እና አድማጮች ከፕሮፌሰር ዮናስ እንዳለ ገዳ ጋር ያደረግነውን በቅርቡ የወጣውን ሳይንሳዊ ዘገባ መሰረት ያደረገ የሙዚቃ ቀማሪዎች ወይም ሙዚቃ መጫወት ቀማሪም ባይኮን ሊያሰጥ ወይም ሊያስገኝ የሚችለውን ጠቀሜታ አስመልክቶ ነበር የተነጋገርነው። እርሳቸውና ቡድናቸው የሰሩትን ተዛማጅ ጥናት በተመለከተ ደግሞ በሚቀጥለው ፕሮግራማችን እንመለሳለን። ፕሮፌሰር ዮናስ እንዳለን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች አሁን ሳምንታዊው አፍሪካ ነክ ርዕሶች አፍሪቃ ነክ ርዕሶች ሁለት ጭብጦችን ይመለከታል። ለምሽቱ በካሜሮኗ ዋና ከተማ ያውንዴ የደረሰ የመሬት ናዳ በቀብር ስነ ስርዓት ላይ የነበሩ አስራ ሶስት ሰዎችን መግደሉ ተዘገበ። ጋና ከባድ የሆነ የምጣኔ ሀብት ቀውስ ገጥሟታል። የዋጋ ግሽበቱ አርባ በመቶ ሲደርስ የመገበያ ገንዘቧ ከዶላር ምንዛሪ አንጻር በግማሽ ያህል ወድቋል ይለናል አዘጋጅና አቅራቢው እንግዳ ወልዴ ነው። እንደሚከተለው ያቀርበዋል። በካሜሩን ዋና ከተማ ያውንዴ ትናንት እሁድ በደረሰ የመሬት ናዳ 14 ሰዎች ሕይወታቸውን እንዳጡ ተሰምቷል። የአካባቢው ባለስልጣን እንዳሉት አደጋው የደረሰው ሰዎቹ በቀብር ሥነ ሥርዓት ላይ በነበሩበት ወቅት ነው። ናስር ፖል ቢያ የማዕከላዊ ናይጄሪያ ክልል ገዢ ናቸው። ከ14 ሰዎች በላይ ሕይወታቸውን አጥተዋል። ከዚህ ቦታ ላይ ተሰብስበው ነበር። በጣም አደገኛ ስፍራ ነው። ድንገት ነው የመሬት መንሸራተቱ የተከሰተው። አስር አስከሬኖችን አግኝተን ወደ ማዕከላዊ ሆስፒታል ተወስደዋል። ሌሎቹን እየፈለግን ነው። የአይን እማኞች ለሮይተርስ የዜና ወኪል እንደነገሩት በደርዘን የሚቆጠሩ ሰዎች በአንድ የአፈር ቁልል አጠገብ ባለ ሜዳ ላይ ለቀብር ተሰባስበው ባሉበት ሰዓት ነበር ናዳው የወረደባቸው። አገረ ገዢው አስክሬን ፍለጋው ይቀጥላል ይላሉ። የከተማው ምክር ቤት በነገ ዕለት ማሽን ልኮ ፍለጋውን ይቀጥላል። ለአሁኑ ግን ሠራተኞቹ ሥራውን እንዲሰሩ ሰዎች ከአካባቢው እንዲርቁ እንጠይቃለን። በነገ ዕለት ግልጽ የሆነ ሪፖርት ይኖረናል። ያውንዴ በአፍሪካ ካሉ በጣም እርጥብ መሬት ካላቸው ከተሞች አንዷ ስትሆን ከተማዋ በርካታ ጉብታዎች ይገኙባታል። በዚህ ዓመት የጣለው ከባድ ዝናብ በመላ አገሪቱ ጎርፍ ያስከተለ ሲሆን መሠረተ ልማትን ሲያዳክም፣ በሺህ የሚቆጠሩ ሰዎችን ደግሞ አፈናቅሏል። ጋና ከባድ የሆነ የኢኮኖሚ ቀውስ ገጥሟታል። የዋጋ ግሽበቱ 40 በመቶ ሲደርስ፣ የመገበያያ ገንዘቧ ከዶላር አንጻር በግማሽ ያልወድቋል። የመንግሥት መዋለ ነዋይ ሁኔታም ለዓመታት ባልታየ ሁኔታ ዝቅተኛ ሁኔታ ውስጥ ይገኛል። በዚህ ምክንያት ፕሬዚዳንቷ ናና አኩፎ አዶ በምዕራብ አፍሪካዊቷ ሀገር በርካታ የተቃውሞ ሰልፎች ተደርጎባቸዋል። እርሳቸው ችግሩን በአንድ ላይ የመጡ ከኢስራኤሎች ባሏቸው ላይ አላከዋል። የኮቪድ-19 ወረርሽኝና የሩሲያ ዩክሬንን መውረር እንደ ሌሎቹ የምዕራብ አፍሪካ ሀገሮች ሁሉ ጋናም በወረርሽኙ ምክንያት እንዲሁም በዩክሬን ጦርነት ምክንያት ከደረሰው የምግብና የኃይል ዋጋ መወደድ ካስከተሉ ጉዳት ገና በማገገም ላይ ነች። በዚህ ላይ የአገሪቱ የመገበያያ ገንዘብ የሆነው ሴዲ ወድቋል። ከዶላር አንጻር ሲታይ በዓለም ከፍተኛ መውረድ ያሳየ ነው ተብሏል። የ31 ሚሊዮን ሕዝብ ሀገር የሆነችው ጋና በገንዘብ ቀውስ በቀጠናው ክፉኛ የተጎዳች ሀገር መሆኑ እየተነገረ ነው። ይህ ችግር ደግሞ በጣም ከሚሰማቸው መካከል በአስመጭነት ሥራ ላይ የተሰማሩት ይገኙበታል። ምክንያቱም እቃዎችን ለማስመጣት ዶላር ያስፈልጋቸዋልና። ኦቤንግ ክራምፓ በአስመጭነት ሥራ ላይ የተሰማሩ ነጋዴ ናቸው። ዕቃ ለማስመጣት የምታወጣው ገንዘብ፣ ለምሳሌም ያህል አንድ ኮንቴይነር ለማስመጣት በአሁኑ ወቅት እጥፍ ያስከፍልሃል። ከበፊቱ ጋር ሲነጻጸር ተመሳሳይ ዕቃና አንድ አይነት መጠን ብታመጣም የምትከፍለው ክፍያ ግን እጥፍ ነው። ለሸማቾችም ችግሩ ያው ነው። አሁን እጅግ በጣም አስፈላጊ ላልሆኑ ነገሮች ወጪ የሚያወጡ ሰዎች ጥቂት ናቸው። ይህ ደግሞ ነጋዴዎችን ጎድቷቸዋል። ሜሪ ሳሮፋ ያገለገሉ ሶፋዎችን ከአውሮፓ በማስመጣት ስራ ላይ ከዓመት በላይ ቆይተዋል። ከዚህ በፊት እቃዎችን ለመሸጥ የሚወስድብኝ ጊዜ አንዱ ወር ቢሆን ነው። ከዛም ለማምጣት ወደ አውሮፓ ቀናለሁ። አሁን ግን እቃ ካስመጣው አራት ወር ሊሆነኝ ነው። እስካሁን የሸጥኩት ሶስት ሶፋ ብቻ ነው። ከጀርባ ብትመለከት የታሸጉ ብዙ ሶፋዎች አሉን። ኮንቴይነሩ ሙሉ ነው። ኢኮኖሚው ጥሩ አይደለም። የጋና አስመጭና ላኪዎች ማህበር ፈተናዎች ገጥሞት ከርሟል። ለወራቶች አስተማማኝ ያልሆኑ ሁኔታዎች ውስጥ ከርሟል። የማህበሩ ጸሐፊ የሆኑት ሳምሶን አሳኪ እንዳሉት በርካታ ንግዶች ችግር ውስጥ በመውደቃቸው ተዘግተዋል፣ አሊያም ማስመጣት አቁመዋል። በዚህ ሀገር ውስጥ የሚገኝ እያንዳንዱ ነጋዴ እየሸጠ አይደለም፣ በየወሩ እየከሰረ ነው። ከ50 በመቶ በላይ ኪሳራ ነው። ብዙ ነጋዴዎች ዕቃ ማስመጣት አቁመዋል። የጋና መንግሥት ለቀውሱ የኮቪድ-19 ወረርሽኝንና በዩክሬን እየተካሄደ ያለውን ጦርነት በምክንያትነት ያነሳል። ተንታኞች እንደሚሉት ግን አገሪቱ ኢንቨስተሮችን በማስተናገድ ረገድ የምታሳየው ድክመት ሌላው ምክንያት ነው። ሉዊስ ያው አፉል የዓለም አቀፍ ንግድ ተንታኝ ናቸው። መሰረተ ልማት ግንባታ፣ የኃይል ዋጋ፣ ንግድን በቀላሉ የማካሄድ ሁኔታ የመሰሉ ጉዳዮች ኢንቨስተሮች ውሳኔያቸውን ከመወሰናቸው በፊት የሚመለከቷቸው ነገሮች ናቸው። እነዚህ ጉዳዮች ችላ ካልንና ክንውናችን ከበቂው በታች ከሆነ መዋለንዋይ አፍሳሾች ተወዳዳሪ ወደሆነውና እነዚህ ሁሉ በአንድ ላይ ወዳሉበት አገር ያማትራሉ። በጋና የኑሮ ውድነቱ ጣራ ሲነካ የዋጋ ግሽበቱ ደግሞ አርባ በመቶ ደርሷል። ባለፉት ዓመታት ከታዩት ከፍተኛው ነው ተብሏል። መንግሥት ባለፈው ሳምንት እንዳስታወቀው አገሪቱ ካለባት የዕዳ ጫና አንጻር ከዓለም አቀፉ የገንዘብ ድርጅት አይምኤፍ ጋር ያለባትን ዕዳ ወደፊት መክፈል በተመለከተ የተስማሙበት ጉዳይ አለ። የጋናው የፋይናንስ ሚኒስትር ኬን ኦፎሪያታ ለአገሪቱ ፓርላማ እንደተናገሩት ቀውሱን ለመዋጋት ከሚወስዱ እርምጃዎች መካከል የመንግሥት ሠራተኞችን መቅጠር ለጊዜው ማቆም አንዱ ነው። አመሰግናለሁ። እንግዱን ለዝግጅቱ። ክቡራትና ክቡራን አድማጮች ለምሽቱ የመጨረሻ ወዳደረግነው ሳምንታዊ ቅንብር ስፖርት ነው የምናልፈው። ሀያ ሁለተኛው የፊፋ ዓለም ዋንጫ በሁለተኛው ዙር የምድብ ማጣሪያ ጨዋታዎችም ያልተጠበቁ ውጤቶችንና አዳዲስ ክስተቶችን እያስተናገደ ይገኛል። የአፍሪቃ ሀገሮች በሁለተኛው ዙር የምድብ ማጣሪያ ጨዋታ ተሻሽለው በመቅረብ ውጤት ማስመዝገባቸውን ጠቅሶ የዓለም ዋንጫ እያስተናገደች የምትገኘው ኳታር ከውድድሩ እየተባረረች የመጀመሪያዋ ቡድን ሆናለች። የቤልጅየም ደጋፊዎች ደግሞ ከሞሮኮ ሽንፈት በኋላ ሁከት አስነስተዋል። በአለም ዋንጫ እየተስተዋሉ ያሉ ፖለቲካዊ ክስተቶችም አሉ። ለዝርዝሩ ኬኔዲ አባተ በካታሩ የዓለም ዋንጫ ሁለተኛ ዙር የምድብ ማጣሪያ ጨዋታ ሶስት የአፍሪካ ሀገራት ተጋጣሚዎቻቸውን ሲረቱ አንዱ አቻ ወጥቷል፣ አንዱ ደግሞ ተሸንፏል። ሞሮኮ በፊፋ የደረጃ ሰንጠረዥ ሁለተኛ ላይ የምትገኘውን ቤልጂየምን ሁለት ለዜሮ ያሸነፈችበት ውጤት መላውን ዓለም ያስደነቀ ሆኗል። በዚህም ሞሮኮ በአራት ነጥብ በክሮኤሽያ በጎል ተበልጣ ከምድቧ ሁለተኛ ደረጃ ላይ ነች። በመጀመሪያው ጨዋታ በፖርቹጋል ሶስት ለሁለት የተሸነፈችው ጋና ዛሬ ደቡብ ኮሪያን ሶስት ለሁለት በማሸነፍ ከምድ ዋ ሁለተኛ ደረጃ ላይ ተቀምጣለች። ካሜሩን ደግሞ ሶስት ለአንድ ከመመራት ተነስታ ከሰርቢያ ጋር ሶስት እኩል በመለያየት በሁለት ጨዋታ አንድ ነጥብ አግኝታለች። ሴኔጋል አርብ ዕለት አስተናጋጇን አገር ካታርን ሶስት ለአንድ ስታሸንፍ፣ በመጀመሪያ ጨዋታዋ አንድ ነጥብ ያላት ቱኒዚያ በሁለተኛው ዙር በአውስትራሊያ አንድ ለዜሮ በመመራት ሽንፈት ያስተናገደች ብቸኛዋ የአፍሪካ ሀገር ናት። ሁሉም የአፍሪካ ሀገራት ወደ ቀጣዩ ዙር የማለፍ እድል አላቸው። ውድድሩን ለማሰናዳት ከሁለት መቶ ቢሊዮን ዶላር በላይ ወጪ በማድረግ 12 ዓመት ዝግጅት ያደረገችው ካታር በሁለት ጨዋታዎች ሽንፈት አስተናግዳ ከ180 ደቂቃ የሜዳ ቆይታ በኋላ ገና በስድስተኛው ቀን አርብ ዕለት ከውድድሩ ውጭ መሆኗ ተረጋግጧል። ካታር በ92 ዓመታት የዓለም ዋንጫ ታሪክ ራሷ ካሰናዳችው ድግስ ቀድማ መባረሯን ያረጋገጠች የመጀመሪያዋ ሀገር በመሆን አዲስ ታሪክ ስትሰራ፣ አዘጋጅ ሆና ከምድቧ ባለማለፍ ደግሞ የደቡብ አፍሪካን ታሪክ ተጋርታለች። ከኢኳዶር እና ከሴኔጋል ጋር ባደረገቻቸው ጨዋታዎች የተሸነፈ ያደረገችው ካታር ትንሹ ግብ ከምድብ ማለፍ ነው ያለችው እቅዷ ቅዠት ሆኖባታል። ከኔዘርላንድስ ጋር ነገ ማክሰኞ እለት ከምታደርገው የምድቧ ቀሪ የማሟያ ጨዋታ ውጭ በራሷ ድግስ ላይ ገና በጊዜ የበይ ተመልካች ለመሆን ተገዳለች። በውድድሩ የመክፈቻ ጨዋታ በመሸነፍም የመጀመሪያዋ አስተናጋጅ ሆና አዲስ ታሪክ ያስመዘገበችው ካታር ከኔዘርላንድስ ጋር በምታደርገው ጨዋታ ደግሞ ሌላ ክብሯን የሚነካ ታሪክ ላለመስራት ትጫወታለች። ውድድሩ ከባድ እንደሚሆን እናውቅ ነበር ያለው የኳታር አሰልጣኝ ፌሊክስ ቼዝ፣ እቅዳችን ብዙ ነበር። ሆኖም እንደ አገር ባሉብን ውስንነቶች አገሪቱ ጥቂት ሕዝብ ያላት በመሆኑ የሀገር ውስጥ ሊጋችንም ደካማ ስለሆነ ከዚህ በላይ ልንጓዝ አልቻልም ሲል ከውድድሩ ለመሰናበታቸው ምክንያት ዘርዝሯል። በሌላ የዓለም ዋንጫ ዜና በሁለተኛው ዙር የምድብ ማጣሪያም ያልተጠበቁ ውጤቶች መቀጠላቸው የዘንድሮ የዓለም ዋንጫ አነጋጋሪ ክስተት ሆኗል። ሞሮኮ ቤልጅየምን ሁለት ለዜሮ በመርታት በመጀመሪያው ዙር የምድብ ማጣሪያ ጨዋታዎች ሳውዲ አረቢያ አርጀንቲናን፣ ጃፓን ደግሞ ጀርመንን በማሸነፍ ያስመዘግቡትን ያልተጠበቀ ውጤት አስቀጥላለች። የሞሮኮ ድል ከሀገሬው ዜጎች አልፎ በበርካታ የአረብ ሀገራት የደስታና የኩራት ምንጭ ሲሆን፣ በአንጻሩ ቤልጅየማውያንን ያሳፈረ ውጤት ሆኗል። በርካታ የቤልጅየም ከተሞች ሁከትም ተከስቷል። ውጤቱን ተከትሎ ቁጣውን ለመግለጽ በቤልጅየም ዋና ከተማ ብራሰልስ የተሰበሰበውን ሕዝብ ለመበተን ፖሊስ ውሃና አስለቃሽ ጭስ የተጠቀመ ሲሆን በአስሮች የሚቆጠሩ ሰዎችንም በቁጥጥር ስር አውሏል። በሰሜናዊቷ አንትሮፕ ከተማም ተመሳሳይ ሁከት ተፈጥሮ ስምንት ሰዎችን ፖሊስ በቁጥጥር ስር አውሏል። በሁከቱ የተሳተፉ ቤልጅየማውያን በተለያዩ ከተሞች መኪኖችን አቃጥለዋል፣ ያሻቸው ተቋም ላይ የድንጋይ ናዳም አውርደዋል። በሁከቱ አንድ ሰው ጉዳት እንደ ደረሰበት የብራሰልስ ፖሊስ አስታውቋል። ትናንት ምሽት ከውጤቱ በኋላ የተከሰተውን ሁከት ከባድነት የተረዱት የብራሰልስ ከንቲባ ፊሊፕ ክሎስ ሰዎች ከመሀል ከተማ እንዲርቁና ፖሊስም ስርዓትን ለማስከበር የተቻለውን ሁሉ እንዲያደርግ ለማሳሰብ ተገደዋል። ሁከቱ በሀገረ ቤልጅየም ብቻ አላበቃም። በስደት የሚኖሩ የሞሮኮ ደጋፊዎች ደስታቸውን ሲገልጹ ባመሹባትና የቤልጅየሞቹ ደግሞ ቁጣቸውን በገለጹባት በጎረቤት ሀገር ኔዘርላንድ የወደብ ከተማ ሮተርዳምም ሁለት የፖሊስ ባለስ ባለስልጣናት ቆስለዋል። የኔዘርላንድስ ፖሊስ እንዳስታወቀው ከሮተርዳም ውጭ በዋና ከተማዋ አምስተርዳምና በሄግም ረብሻዎች ነበሩ። የቤልጂየምን በሞሮኮ መሸነፍ ተከትሎ የተከሰተው ይህ ክስተት ከዓለም ዋንጫው ያልተጠበቁ ክስተቶች አንዱ ሆኖ አልፏል። ሌላው መረጃችን ደግሞ የዓለም ዋንጫውን በማስታከክ የሚስተዋሉ ፖለቲካዊ ክስተቶችን ያስቃኘናል። ትንሿ የባህረ ሰላጤው አገር ካታር ውድድሩን እንድታስተናግድ ከተመረጠችበት ጊዜ አንስቶ ሀገሪቱ መመረጥ አልነበረባትም በሚሉና የሰብአዊ መብትን ጨምሮ በሌሎችም ፖለቲካዊ ክስተቶች በማለፍ ላይ የሚገኘው የዘንድሮው የዓለም ዋንጫ አሁን ደግሞ ሌላ መልክ ያላቸው የፖለቲካ ጥያቄዎችን እያስተናገደ ነው። የዘር፣ የቋንቋ፣ የፖለቲካና ሌሎች ልዩነቶችን በማስረሳት ሀገራትን አንድ ያደርጋል ተብሎ ከሚታመንበት የስፖርት ዘርፍ ውድድር ሁሉ ቁጥር አንዱ ተወዳጅ የአለም ዋንጫ ወትሮ አይንና ናጫ የሆኑትን ዩናይትድ ስቴትስንና ኢራንን በአንድ ምድብ ማገናኘቱ ይታወቃል። እንደ አውሮፓውያን ከ1980 ጀምሮ ዲፕሎማሲያዊ ግንኙነታቸውን ያቋረጡት ሁለቱ ሀገራት በምድባቸው ሁለት ሁለት ጨዋታዎችን አድርገው ኢራን በ3 ነጥብ ሁለተኛ ላይ ስትገኝ፣ ዩናይትድ ስቴትስ ደግሞ በ2 ነጥብ ሶስተኛ ላይ ነች። አሁን የሚቀራቸው የምድብ ጨዋታ እርስ በርስ የሚያደርጉት ነው። ነገ ከሚያደርጉት ከዚህ ጨዋታ በፊት ታዲያ ከውድድሩ ጋር በተያያዘ ፖለቲካዊ ሽኩቻዎች ውስጥ ገብተዋል። ኢራን የዩናይትድ ስቴትስን ብሔራዊ ቡድን ከሰንደቅ ዓላማ ላይ አርማውን በማንሳት የማይወክለኝን ሰንደቅ ዓላማ በማህበራዊ ድረ ገጾች ላይ አጋርቷል ስትል ከሳለች፣ የዩናይትድ ስቴትስ ብሔራዊ ቡድን የቀረበበትን ውንጀላ አልካደም። ቡድኑ በትዊተር በፌስቡክ እና በኢንስታግራም ላይ በለጠፈው ፎቶ በኢራን ሰንደቅ ዓላማ ላይ የሚገኘውን አርማ በግራፊክስ ማንሳቱን አምኗል። ይህን ያደረገው ደግሞ የኢራንን ኦፊሴላዊ ባንዲራ ባለመጠቀም ኢራናውያን ሴቶች ለመሰረታዊ የሰብአዊ መብት መከበር በሚያደርጉት ትግል ድጋፍ ድጋፌን ለመግለጽ ነው ብሏል። ማሳማኒ የተባለች የ22 ዓመት ኢራናዊት የጸጉር መሸፈኛ ሂጃብ አለበሰችም በሚል በፖሊስ ቁጥጥር ስር እያለች ባለፈው መስከረም ወር ህይወቷ ማለፉን ተከትሎ በኢራን የተቀሰቀሰው ህዝባዊ ተቃውሞ አሁንም ድረስ መቀጠሉ ይታወቃል። የአሜሪካ እግር ኳስ ፌዴሬሽን በማህበራዊ ድረገጾቹ የኢራንን ምልክት ከባንዲራዋ ላይ አውጥቷል ሲል የኢራን መንግስት የዜና ወኪል ዘግቧል። የኢራን እግር ኳስ ፌዴሬሽንም ለአሜሪካ ፌዴሬሽን ከባድ ማስጠንቀቂያ እንዲሰጥ ፊፋን በኢሜል ጠይቋል። ዩናይትድ ስቴትስ እግር ኳስ ቃል አቀባይ ከጊዜ በኋላ በማህበራዊ ድረገጾች የተለጠፉ ባንዲራዎች ተወግደው ትክክለኛውን የኢራን ባንዲራ በመጠቀም ተተክተዋል ነገር ግን አሁንም የኢራንን ሴቶች እንደግፋለን ብለዋል። የኢራን መንግስት በሀገሪቱ ላለው የተቃውሞ እንቅስቃሴ ዩናይትድ ስቴትስንና ሌሎች የውጭ ኃይሎችን ተጠያቂ ሲያደርግ፣ ዩናይትድ ስቴትስ በበኩሏ በተቃዋሚዎች ላይ ወስደዋል ባለቻቸው እርምጃዎች ምክንያት በኢራን ባለስልጣናት ላይ ማዕቀብ መጣሏ ይታወሳል። በሌላ የፖለቲካ ነክ የዓለም ዋንጫ ዜና የሰርቢያ ብሔራዊ ቡድን ተጫዋቾች ኮሶቮ የሰርቢያ አካል መሆኗን የሚገልጽ የፖለቲካ መልእክት ያለው ባነር በመልበሻ ክፍላቸው ሰቅለው በመገኘታቸው ፊፋ በሰርቢያ ላይ የዲሲፕሊን ክስ ከፍቷል። በሰርቢያኛ እጃችንን አንሰጠም የሚል መልእክት የሰፈረበት ባነር በማህበራዊ ድረገጾች ተሰራጭቷል። ይህም የሰርቢያን ካርታ ለ15 ዓመታት ያህል ነጻ ከሆነችው የቀድሞ ግዛቷ ጋር አካቶ የያዘ ነው። ይህን ተከትሎ የኮሶቮ እግር ኳስ ማህበር በሀገሪቱ ስፖርት ሚኒስትር ሀርጁ ላሴኩ አማካኝነት ወዲያውኑ ለፊፋ ቅሬታ አቅርበዋል። ፊፋም አስፈላጊውን ማጣራት አጠናቆ የዲሲፕሊን እርምጃ እንደሚወስድ አስታውቋል። ፖለቲካዊ ክስተቶች ባጀቡት የዓለም ዋንጫው የካታር ደጋፊዎች ደግሞ ጀርመን ከስፔን ጋር አንድ እኩል በተለያየችበት የእሁድ ምሽት ጨዋታ ላይ የሜሱት ኦዚልን ፎቶግራፍ ይዘው ታይተዋል። በካታር ህግ ክልክል ለሆነው የተመሳሳይ ጾታ የፍቅር ግንኙነት አጋርነትን ለመግለጽ በክንድ ላይ የሚጠለቅ ምልክትን የትኛውም ብሔራዊ ቡድን እንዳይጠቀምና ይህን አድርጎ የሚገኝ ተጫዋች እርምጃ እንደሚወሰድበት ፊፋ መግለጹን የተለያዩ የአውሮፓ ሀገራት መቃወማቸው የሚታወስ ነው። ፊፋ ነጻነትን እየገደበ ነው በሚል የጀርመን ብሔራዊ ቡድን ተጫዋቾች በጃፓን የተሸነፉበት ጨዋታ ከመጀመሩ በፊት እጃቸውን በአፋቸው ላይ ጭነው ፎቶ ተነስተው ነበር። ባጸፋው ትናንት ዘመን ከስፔን ጋር አቻ በተለያየችበት ጨዋታ ላይ የካታር ደጋፊዎች የኦዚልን ፎቶ ይዘው እጃቸውን በአፋቸው ላይ ጭነው ተስተውለዋል። ደጋፊዎቹ ኦዚል በጀርመን ደርሶበታል ያሉትን በደል ለመግለጽ ነው ይህን ያደረጉት። አማካዩ በአንድ ወቅት ብሔራዊ ቡድኑ ሲያሸንፍ እንደ ጀርመናዊ፣ ሲሸነፍ ደግሞ እንደ ስደተኛ እቆጠራለሁ ማለቱ ይታወሳል። ከቱርክ ፕሬዝደንት ኤርዶዋን ጋር የተነሳቸውን ፎቶዎች በማህበራዊ ድረገጹ ካጋራ በኋላ ደግሞ የዘር ጥቃት እንደደረሰበትም ሲገልጽ ነበር። Amerika denkt, Kennedy Abate, Addis Abeba ኬኔዲን፣ አመሰግናለሁ። ክብራትና ክቡራን አድማጮች የሀያ ሁለተኛው ዓለም ዋንጫ ቀልብ እንደ ሳበ ውጤቱም ከተጠበቀ ውጭ እንደሆነ ቀጥሏል። የኳስ ሚስጥር እንግዲህ ይኸው ነው። በዛሬው በቀደሙት ውድድሮች ጋና ደቡብ ኮሪያን ሶስት ለሁለት ብራዚል ስዊዘርላንድን አንድ ለባዶ እንግዲህ ውጤቶቹን እንከታተላለን፣ ጨዋታዎችንም ተመልክተን እንዘግባለን። አድማጮች አሁን እዚህ ግድም በተለያዩ የመከታተያ አማራጮች እንዴት እንደምታገኙን እናስታውሳችሁ። Thank you.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 ክቡራትና ክቡራን አድማጭ ተመልካቾቻችን ስርጭታችንን ወደ ማገባደዱ ተቃርበናል። ባሉን ጥቂት ጥቂት ደቂቃዎች ታዲያ በሙዚቃ ዘና እንላለን። ጥናትና ክቡራን አድማጭ ተመልካቾቻችን ለዕለተ ሰኞ ምሽት ያሰናዳ ነው እዚህ ላይ ያበቃ። ያስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ለገንገናኝ መልካም ምሽት። በእኔ በኩል ደህና እደሩ።